americana has የዩናይትድ ስቴትስ ሕግ አውጪዎች ባለፈው የአውሮፓውያን ዓመት የከረሙበትን ትንንቅ ሌሊቱን በከፊል መፍትሄ አግኝቶ አድሯል። ዩናይትድ ስቴትስ ብዙ ሲሰጋበት በቆየው የበጀቷ አፋፍ በመድረሷ ብዙዎችን ያለማቋረጥ ሲያነጋግር የነበረው የምጣኔ ሀብት ድቀት አደጋ በመጠኑም ቢሆን የተወገደ ይመስላል። ፍልሚያው ምን ይመስል ነበር? ለምን? ዛሬስ ሰዎች ምን ይላሉ? ሰለሞን አባተ ለአሜሪካና ሕዝቧ ዝርዝር ዘገባለሁ በዓለም እጅግ ግዙፉ ምጣኔ ሀብት እጅግ የከበረችውና ለሀብቷም ዛሬ አቻ የሌላት ሀገር የሰሞኑ ሥጋቷ መንግሥቷ መንቀሳቀስ የሚችልበትን በጀት የማግኘት አለማግኘቷ፣ ወጪዎቹን የምትሸፍንበትንና የበጀት ክፍተቷን የምትሞላበት ዕዳዋንም የምትቀንስበት ምንጭ፣ በገቢ ግብር ከፋዮቿ ላይ ሊከተሉ የሚችሉት አዳዲስ ለውጦች ባሕሪ ከእንግዲህ መበደርስ ትችል እንደሆነ የሚወስኑ እጅግ አጨቃጫቂና አነታራኪ የፖለቲካ ትንቅንቆች መቋጫ ምን ይሆናል የሚል ነው። እንደ አውሮፓውያኑ አቆጣጠር በ2001 ዓ ምት የዛሬ 11 ዓመት ማለት ነው የወጣ የምጣኔ ሀብት እድገትና የግብር ቅነሳ ማጣጣሚያ ሕግ እና ከሁለት ዓመታት በኋላ የወጣው የስራና የእድገት የግብር ቅነሳ ማጣጣሚያ ሕግ በ2003 ማለት ነው ለሁሉም አሜሪካውያን ማለት ይቻላል ከፍተኛ የታክስ ቅነሳና እረፍት የሰጡ ህግጋት ነበሩ። እነዚህ ህግጋት የቡሽ ዘመን የታክስ ቅነሳ ህግጋት ተብለው ይጠራሉ። እነዚህ ህግጋት የወጡት እስከ 2010 ዓ ም ለነበረው ከመጀመሪያው ድንጋጌ አንስቶ ለ10 ዓመታት እንዲሰሩ የነበረ ቢሆንም በዘመናቸው ማብቂያ ላይ ከብዙ ትግልና ትንቅንቅ በኋላ በሪፐብሊካን ፓርቲውና በዲሞክራቲክ ፓርቲው እንዲሁም በፕሬዚደንቱ ባራክ ኦባማ መካከል ከተካሄዱ እጅግ የተጧጧፉ ክርክሮችና ጭቅጭቆች በኋላ ዕድሜያቸው ለሁለት ዓመታት እንዲራዘም ተደርጓል። ያኔ ታዲያ ፕሬዚደንቱ አቅርበውት ለነበረ የብድር ጣሪያ ማንሳት ጥያቄ የእንካ በንካ አይነት ማካካሻ ወይም እንደ ልውውጥ ሆኖ ፕሬዚደንቱም እነዚያን ሕግጋት ለሁለት ዓመታት ለማስቀጠል ተስማሙ። ሪፐብሊካኑ እንደራሴዎችም ፕሬዚደንቱ ተጨማሪ ገንዘብ መበደርና የሀገሪቱንም የብድር ዕዳ መክፈል እንዲችሉ የሚፈቅድ ሕግ ሰጧቸው። ይህ የ2010 ዓ ም የግብር ቅነሳ የሥራ አጥነት መድህን ክፍያ እድሳትና የሥራ ፈጠራ ሕግ ተብሎ የተሰየመው ነው። የፕሬዝደንት ጆርጅ ደብሊው ቡሽ የ43ኛው ፕሬዚደንት ማለት ነው። የታክስ ቅነሳ ድንጋጌዎች ከእርሳቸው በቀደሙት በ42ተኛው ፕሬዝደንት ዊልያም ክሊንተን ዘመን የነበረውን የ39.5 ከመቶ የገቢ ግብር ተመን ወደ 35 ከመቶ ያወረደና የኢኮኖሚ እድገትን ያበረታታል ተብሎ የታመነበት ነበር። ፕሬዚደንት ክሊንተን መንበራቸውን ለፕሬዝደንት ጆርጅ ቡሽ ባስረከቡበት ጥር 12 ቀን 201 ዓ ም በአውሮፓውያኑ የዘመን አቆጣጠር ያኔ እጅግ የናጠጠው የአሜሪካ ምጣኔ ሀብት የ13 ትሪሊዮን ዶላር የተትረፈረፈ ሀብትና ወረት በካዝናው ውስጥ ነበረው። ፕሬዚደንት ቡሽ መንበራቸውን ለፕሬዚደንት ባራክ ኦባማ ጥር 12 2009 ዓ ም ያስረከቡ ቀን እጅግ የተጨማደደውና የተኮማተረው የአሜሪካ ምጣኔ ሀብት የ13 ትሪሊዮን ዶላር የዕዳ ቁልል ነበረበት። በዚያ ላይ የሀገሪቱ ምጣኔ ሀብት ሠራተኞችን መቅጠር የማይችል የነበረ ብቻ ሳይሆን ከየተቋሙና ከየድርጅቱ ሰዎች በገፍ ይሰናበቱ የነበረበት፣ የቤቶች ዋጋ የወደቀበት፣ ባለንብረቶች ከገዙበት ከግማሽ ባነሰ ዋጋ እንዲሸጡ የተገደዱበት ዕዳቸው ከተበደሩት ያሻቀበበት ምጣኔ ሀብቱ በነፃ ቁልቁል እየተወረወረ የነበረበት ዘመን ነበር። ሌሎችም ብዙ እጅግ በጣም ብዙ አስደንጋጭ አሜሪካዊ የማይመስሉ ክስተቶች ይስተዋሉ የነበረበት ለዚህች ግዙፍ ሀገር እጅግ የከበደና የጨለመ ጊዜ ነበር። ለምን ያ ሁሉ ተፈጠረ? ፖለቲከኞቹ በየወቅቱ የሚያነሷቸው የየራሳቸው የመነጋገሪያ ነጥቦች አሉ። ሁለት ግዙፍና ውስብስብ ጦርነቶችን ጨምሮ ፕሬዚደንት ባራክ ኦባማ ለፕሬዝደንትነት ይፎካከሩ በነበሩባቸው በእነዚያ የጆርጅ ቡሽ ዘመን የመጨረሻ ዓመታት ግን የታክስ ቅነሳው ገደብ ሊኖረው ይገባል የሚል መከራከሪያ አንስተዋል። ያ ወሰን ሳይለይ የተቀመጠው የታክስ ቅነሳ የሀገሪቱን ካዝና አራቅቷል ለሠራተኛው ሕዝብም እንደተፈለገው ጠብ ያለለት ወይም ያካፋለት አንዳች ፋይዳ የለም ብለዋል። በመሆኑም አሉ ኦባማ፣ የታክስ ወይም የገቢ ግብር ቅነሳው እስከ 250 ሺህ ዶላር የዓመት ገቢ ላላቸው ቤተሰቦች እንደ ጸና ይሁንና መዛግብት እንደሚጠቁሙት 98 እና 99 ከመቶ የሚሆነው የአሜሪካ ህዝብ የኑሮ ደረጃ በዚህ ክልል ውስጥ ይካተታል። ከዚያ በላይ ገቢ ባላቸው ግብር ከፋዮች ላይ ግን የተመኑ ጣሪያ በፕሬዚደንት ክሊንተን ዘመን ወደነበረበት መመለስ አለበት ሲሉ ተከራክረዋል። ሆኖም የሚስተር ቡሽ ህግጋት ዕድሜ ከትናንት በስቲያ እኩለ ሌሊት ላይ እስከ ተቋጨው 2012 ዓ ም ደረሰና ዩናይትድ ስቴትስ ለመጪው ዘመኗ ጉዞዋን የምትቀጥልበት በጀቷ በአዲስ መልክ መቀረጽ አለበት በሚሉት በዲሞክራቲክ ፓርቲው የሕግ አውጪ መማክርትና የለም የቡሽ ሕግጋት ሊሞቱ አይገባም ወይም በማንም ላይ ቢሆን ግብር መጨመር የሚባል ንግግር መነሳት የለበትም በሚሉት በሪፐብሊካኑ መካከል እጅግ የተካረረ ፍልሚያ ተካሄደ። የአሜሪካ ሕዝብ ባለፈው ጥቅምት 25 ባደረገው ምርጫ ፕሬዚደንት ባራክ ኦባማን በድጋሚ መረጠ። በተወካዮች ምክር ቤት ውስጥ ሪፐብሊካኑ ያላቸውን አብላጫ መቀመጫ እንደ ተቆናጠጡ የሚያስቀጥላቸውን ድምፅ አገኙ። በሕግ መወሰኛ ምክር ቤቱም ውስጥ የዴሞክራቲክ ፓርቲውን ደራሲዎች የበላይነቱን እንደያዙ ቀጠሉ። እጅግ የበረታው የፖለቲካ ኃይል ሚዛን ትንቅንቅ የአሜሪካን ሕዝብ እስከ ትናንትናው የበጀት አፋፍ ጠርዙ ገፋውና አሜሪካ ልትሠራው የሚገባትን ሥራ ሳትጨርስ እኩል ሌሊት አለፈ። ቀነ ገደቧን አልጠበቀችም አሁን የሚጠብቃት አዲስ የምጣኔ ሀብት ገደል ውስጥ ተወርውሮ መግባት ማሽቆልቆል፣ መድቀቅ ነው ሲሉ ከፕሬዚዳንት ኦባማ እስከ ተራ ግብር ከፋይ በብዙ ሰጉ። ለማንኛውም ምክትል ፕሬዚዳንቱን ጆ ባይደንን መሐል ላይ አስቀምጦ ሲሸማገልና ሲደራደር የዓመቱን የመጨረሻ ቀን የአዲሱን ዓመት ዋዜማ ያሳለፈው የሕግ መወሰኛ ምክር ቤት ለሕግ መምሪያው ድምፅ የሚያቀርበውን የሕግ ረቂቅ አዘጋጅቶ ድምፅ ሳይሰጥ በሂደር ተበተነ። እኩለ ሌሊትም አለፈ። ዩናይትድ ስቴትስም ጠርዙን አለፈች። ታክስ በሕጉ መሠረት በሁሉም አሜሪካውያን ላይ ጨምረ። የዩናይትድ ስቴትስ መንግሥትም ከዛሬ ማለዳ ከረቡዕ ጀምሮ የሚያወጣቸው ወጪዎች ሁሉ በከፍተኛ መጠን እንዲቈረጡ ግድ ሆነ። የሚከተለው አዲስ የሥራ መፈናቀል፣ የመርሃ ግብሮች መዘጋት፣ የሥራ አጥነትና ሌሎች የማኅበራዊ ዋስትና ጥቅማ ጥቅሞች መቈረጥ ወይም መቋረጥ ሊሆን ሆነ። ይሁን እንጂ የሕግ መወሰኛ ምክር ቤቱ ትናንት ማለዳ በአዲስ ዓመት ዕለት ተሰብስቦ 89 ለ8 በሆነ የሁለቱም ፓርቲዎች እንደራሴዎች ድምፅ ከትናንት በስቲያ አሰናድቶ ያሳደረውን የሕግ ረቂቅ አጸደቀ። ይህ ረቂቅ ፕሬዝደንት ኦባማ አቋማቸውን በማቻቻል የገቢ ግብር ተመን እንዲጨምርባቸው ቀደም ሲል ቆርጠውት የነበረውን የቤተሰብ ገቢ ጣሪያ ወደ 450 ሺህ ዶላር፣ የግለሰብ ገቢን ወደ 400 ሺህ ዶላር ከፍ ያደረገበትን ሐሳብ እንዲሁም የመንግሥቱ ወጪ ለመጪዎቹ ሁለት ወራት ሳይቆረጥ እንዲራዘም የሚፈቅድ ድንጋጌ የያዘ ነው። የተወካዮች ምክር ቤቱ ሕጉን ማጽደቅ የተጠበቀበት ያለፈው እኩለሊት እንዳልነበረ ሁሉ አድርገው ወደ ኋላ ተመልሶ የሚሠራ ሕግ ነበር። ካለበለዚያ የሆነ ሆኗልና ታክስ አንዴ በሁሉም ላይ ጨምሯልና የመንግሥቱም ወጪ ተቆርጧልና ስለ ሌላ ታክስ ቆራጭና የወጪን ጉዳይ የሚደነግግ ሕግ ማውጣት ነው። የዚህን ረቂቅ ይዘት ሪፐብሊካኑን ደራሲዎች ከምክር ቤቱ አብላጫ መሪ ኤሪክ ካንቶር ጀምሮ ብዙዎቹ አልወደዱትም። እንደማይደግፉት ቀድመው የተናገሩም ብዙ ነበሩ። አሻሽለን ወደ መወሰኛው እንመልሰዋለን ያሉም ነበሩ። ይሁን እንጂ የተወካዮች ምክር ቤት አናሳ ክንፍ መሪ ናንሲ ፔሎሲ ከምክር ቤታቸው የሚጠብቁት ሕጉን ማሳለፍ ወይም መጣል እንደሆነ ቆንጠጥ አድርገው ተናገሩ። የሴኔቱ አብላጫ መሪ ሐሪ ሪድም ረቂቁ አንዳች ለውጥ ተደርጎበት ቢመጣ በሕግ መወሰኛው እንደሚወድቅ ዛቱ። ይህ ምክር ቤት የሥራ ዘመኑ ነገ እኩለ ቀን ላይ ያበቃል። በመሆኑም በነበረው ውሱን ጊዜ አንዳች ደርዝ ያለው ውሳኔ ካላሳለፈ አሜሪካም ከጠርዟ እንደወደቀች ትቀጥላለች። አዲሱ ኮንግረስ ሕግጋቱን እንደገና ገና በአዲስ መልክ መቅረጽ መምከርና ድምፅ መስጠት ይኖርበት ነበር። ለማንኛውም ትናንት እጅግ በብዙ ትንቅንቅ ውስጥ እጅግ በመሸ ሰዓት ሁኔታዎች ተቀየሩና የሕግ መወሰኛው ረቂቅ 257 ለ167 በሆነ የእንደራሴዎች ድምፅ ከሁለቱም ፓርቲዎች ጸደቀ። ለተወካዮች ምክር ቤቱ የዴሞክራቶችና የሪፐብሊካን አባላት ድምፆች ምስጋና ይግባቸውና እጅግ ከበርቴ በሆኑ ሁለት ከመቶ በሚሆኑት አሜሪካውያን ላይ የገቢ ግብር የሚጨምረውን መካከለኛ ገቢ ያላቸውን ግብር ከመጨመር የሚያስድነውን እንዲሁም ምጣኔ ሀብታችን ወደ አዘቅት ተመልሶ እንዳይገባ የሚጠብቀውን ሕግ እፈርማለሁ። ይህ ሕግ እርሳቸው ፕሬዚደንት እስከሆኑ እንደ ጸና እንደሚቆይም ተናግረዋል። ፕሬዚደንቱ ይህ መጨረሻ ለፕሬዚደንት ባራክ ኦባማ ታላቅ ድል ነው ተብሏል። ይሁን እንጂ ትንቅንቁ ገና አላበቃም። በሁለት ወራት ጊዜ ውስጥ የዩናይትድ ስቴትስን መንግሥት የማውጣት ችሎታ የሚገድበው ሕግ ተግባራዊ ይሆናል። ይህ አንድ ተጨማሪ የበጀት አፋፍ ነው። የዩናይትድ ስቴትስ የመበደር አቅም ማደግ አለበት። ይህም ውሳኔ ይፈልጋል። ሌላ የበጀት አፋፍ ነው። ሌሎችም ብዙ አፋፎች አሉ። ብዙ ጠርዞች። ለማንኛውም በትናንቱ ውሳኔ እምብዛም ያልተደሰቱት ሪፐብሊካን እንደራሴዎች ለፕሬዚደንቱ ያስተላለፉት ተጨማሪ መልእክት አለ፣ እናገኘታለን፣ የትም አይደርሱም የሚል ለዛሬ አሜሪካ ራሷ ከፊቷ ከደነቀረችው ገደል በራሷ ላይ ከደቀነችው አጥፊ አጋጣሚ ተርፋለች። በዩናይትድ ስቴትስ የሕዝብ ተወካዮች ምክር ቤት የጸደቀው በጀት ሕግ ዩናይትድ ስቴትስ በመጪዎቹ አስር ዓመታት ውስጥ እጅግ ከበርቴ ከሚባሉት ከፋዮች የሚሰበሰብ ግብር መንግስቷ የ600 ቢሊዮን ዶላር ተጨማሪ ገቢ ያስገኛል። በቢሊዮኖች የሚቆጠር ዶላር ከወታደራዊና ከሀገር ውስጥ ወጪዎች ለመጪዎቹ ሁለት ወራት እንዳይቆረጥ ያደርጋል። የወተትና የወተት ምርቶች ዋጋ እንዳይጨምር የሚደነገጉ ህግጋት ዘመን ይራዘማል። አዛውንትን የሚያክሙ ባለሙያዎች የሚገባቸውን ክፍያ እንዳያገኙ የሚከለክለውን ህግ ያግደዋል። የስራ አጥነት ክፍያ ለተጨማሪ አንድ አመት ለሁለት ሚሊዮን አሜሪካውያን እንዲራዘም ይደረጋል። ለተወካዮች ምክር ቤት አባላት ይከፈል የነበረውን የ900 ዶላር ተጨማሪ ወርሃዊ ክፍያ ይሰርዛል። ልጆች ላሏቸው የኮሌጅ ክፍያና የታዳሽ ኤነርጂ ወይም ኃይል የሚሰጡ የታክስ ወይም የቀረጥ ቅነሳዎችን ያራዝማል።